የሂዩማን ራይትስ ዋች ተጠባባቂ ዋና ስራ አስኪያጅ ትሪና ሐሰን የተናገሩትን አስተያየት ጨምረን የዕለቱ አብይ ርዕስ ላይ የምናቀርበው ዘገባ ይዘናል። የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች የሰላም ሂደቱን ለመደገፍ ኢትዮጵያ መሆናቸው ተዘግቧል። በዚህም ላይ ዘገባ አለን። ሐሙስ ጥር 4 2015 ዓ ም ጤና ስትልኝ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ አከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ኦድሪየስ ሪገስ ነው። የዕለቱ ዜና አቅራቢ እንግድ ወልዴ። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት፣ ጤና ይስጥልኝ። ክብራትና ክብራን እንደምን አመሻችሁ። ከምሽቱ ዜና ጋር እንግድ ወልዴ ነኝ። የአዲስ አበባ ከተማ አስተዳደር ካቢኔ በካሄደው ሁለተኛ ዓመት ስምንተኛ መደበኛ ስብሰባው ከብዝሃ ቋንቋ ካሪክለም ጋር በተያያዘ ውሳኔዎችን አሳልፏል ሲል አስተዳደሩ ዛሬ አስታውቋል። ከአስተዳደሩ ማኅበራዊ ሚዲያ ገጽ በተገኘው መረጃ መሠረት በአዲሱ ስርዓተ ትምህርት ጥናት መሰረት በአፋን ኦሮሞ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች አማርኛ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ፣ እንዲሁም በአማርኛ የአፍ መፍቻ ቋንቋቸው ለሚማሩ ተማሪዎች ደግሞ አፋን ኦሮሞ እንደ ተጨማሪ ሁለተኛ ቋንቋ እንዲሰጥ ወስኗል። ከሰባተኛ ክፍል ጀምሮ በሁሉም የከተማው ትምህርት ቤቶች የአገር ውስጥ ቋንቋ መማራቸው እንደተጠበቀ ሆኖ የትምህርት አይነቶችን በእንግሊዝኛ መማር እንዲችሉ እንዲደረግ፣ ለዘጠነኛ ና አስረኛ ክፍል ተማሪዎች አረብኛና ፈረንሳይኛ በከፍተኛ ሁለተኛ ደረጃ ትምህርት ቤቶች አማራጭ ትምህርት ሆኖ እንዲቀጥል፣ እንዲሁም የቅድመ አንደኛ ደረጃ ትምህርት መጀመሪያ ዕድሜ አራት ዓመት እንዲሆን የሚሉና ሌሎችንም ውሳኔዎች ማሳለፉን ከአስተዳደሩ የተገኘው መረጃ አመልክቷል። የፈረንሳይና ጀርመን የውጭ ጉዳይ ሚኒስትሮች ዛሬ አዲስ አበባ ገብተዋል። የጉብኝታቸው ዓላማም በሰሜን ኢትዮጵያ ለሁለት ዓመታት የተደረገውን ጦርነት ያስቆመውን የሰላም ስምምነት ለመደገፍ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳይዋ የውጭ ጉዳይ ሚኒስትር ካትሪን ኮሎና እና ከጀርመኗ የውጭ ጉዳይ ሚኒስትር አናሌላ ቤርቦክ ጋር በአንድ ላይ መገናኘታቸውን በማህበራዊ ገጾቻቸው አጋርተዋል። ጉብኝቱ የተደረገው የትግራይ አማጽያን በሰላም ስምምነቱ መሰረት ከባድ መሳሪያዎቻቸውን ለኢትዮጵያ መንግስት ባስረከቡ ማግስት መሆኑን የኤኤፍፒ ዜና ወኪል ዘገባ ወስቷል። ሚኒስትሮቹ በሁለት ቀናት የኢትዮጵያ ቆይታቸው ከአገሪቱ ባለሥልጣናት በተጨማሪ ከአፍሪካ ህብረት መሪዎች እንዲሁም ከሰብአዊ መብት አራማጆች ጋር ይገናኛሉ ተብሏል። በተጨማሪም የዓለም ምግብ ፕሮግራም ማከፋፈያ ማዕከልን ይመለከታሉ ተብሏል። ካትሪን ኮሎና ከፈረንሳይ ከመነሳታቸው በፊት እንደተናገሩት የጉብኝታቸው ዓላማ የሰላም ሂደቱን መደገፍ፣ ወንጀለኞች ተጠያቂ የሚሆኑበትን እንዲሁም መልሶ ግንባታን ለመደገፍ ነው ብለዋል። ኤኤፍፒ የዲፕሎማሲ ምንጮቹን በመጥቀስ እንደዘገበው ሁለቱ ሚኒስትሮች ከአውሮፓ ህብረት የተላከ መልእክት እንደያዙ እና ይህም ህብረቱ እንደገና ከኢትዮጵያ ጋር ለመስራት ዝግጁ መሆኑን ነገር ግን ተኩስ አቁሙ መከበር እንዳለበት እና የሽግግር ፍትህ መኖር እንዳለበት ህብረቱ እንደሚጠይቅ ተጠቁሟል። የአፍሪካን ትኩረት ለማግኘት ዩናይትድ ስቴትስ እና ቻይና ፉክክር ላይ ናቸው የሚለውን ትርክት እንደማይቀበሉና እርስ በእርስ በመከባበር ላይ የተመሰረተ ግንኙነት እንደሚያስፈልግ አፍሪካን በመጎብኘት ላይ ያሉት አዲሱ የቻይናው የውጭ ጉዳይ ሚኒስትር ትናንት አዲስ አበባ ላይ ተናግረዋል ሲል አሶሲየትድ ፕሬስ የዜና ወኪል ዘግቧል። ግንኙነታችን በማሸነፍ ላይ ወይም በዜሮ ድምር ላይ መመስረት የለበትም። ያ የሚሆን ከሆነ ማንም አሸናፊ አይኖርም፣ ዓለምም ችግር ይገጥማታል ሲሉ ተደምጠዋል። የውጭ ጉዳይ ሚኒስትሩ ቺንጋንግ ዩናይትድ ስቴትስ ከአፍሪካ ጋር ያላትን ግንኙነት ይበልጥ ለማጠናከር ባለፈው ወር የአፍሪካን መሪዎች ዋሽንግተን ውስጥ ሰብስባ ነበር። በአገሪቱ ላይ ያላትን ተጽዕኖ ለማስረገጥ ነው ተብሏል። አዲሱ የቻይና የውጭ ጉዳይ ሚኒስትር ቺንጋንግ የሥራ ጊዜያቸውን በአፍሪካ ጉዞ በማድረግ ሲጀምሩ በቅድሚያ ጎራ ያሉት ወደ ኢትዮጵያ ነበር። አንድ ሳምንት በሚቆየው የአፍሪካ ጉብኝታቸው ወደ አንጎላ፣ ቤኒን፣ ግብፅ እና ጋቦን ያምራሉ ተብሏል። ቺን ጋንግ በኢትዮጵያ ቆይታቸው በቻይና የተገነባውን የአፍሪካ በሽታዎች መከላከያ መቆጣጠሪያ ማዕከል ምርቃ ስነ ስርዓት ላይ ተገኝተዋል። በዚሁ ስነ ስርዓት ላይ ንግግር ያደረጉት ጋንግ አፍሪካ የተመድ የጸጥታው ምክር ቤት አባልቱን የሚለውን ጥያቄ ቻይና እንደማትቀበለውና ይሉቅንም ከአፍሪካ ጋር ጸጥታና ኢኮኖሚ ጉዳዮች በሚመለከቱ ግንኙነቶች ላይ ትኩረት በማድረግ እንደሚያስፈልግ ተናግረዋል ሲል አሶሲኤትድ ፕሬስ ዘግቧል። አድማጮቹ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቱኒዚያ የሽብር ቡድን ስትል የገለጸቻቸውን በሴቶች ብቻ የተመሠረተን ዘጠኝ አባላት ያሉት ቡድን አንድ የመንግሥት ሚኒስትርን ለመግደል አሲረዋል በሚል ዘብጥያ ወርዳለች በሰሜን አፍሪካዊቱ ሀገር ለመጀመሪያ ጊዜ የታወቀና ሁሉም አባላት ሴቶች ብቻ የሆኑበት የጂሃዲስ ቡድን እንደሆነ ከተገለጸው ውስጥ ሁለቱ መሪዎች በ25 ዓመት ስራ ሲቀጡ ሌሎቹ ደግሞ ከ3 እስከ 14 ዓመት ተቀጥተዋል። አንዲት አባላቸው ነፃ ተለቃለች። ቅጣቱ የተላለፈው በመዲናዋ ቱኒስ በሚገኝ ፍርድ ቤት ሲሆን የፍትህ ሚኒስትሩ በጉዳዩ ላይ ተጨማሪ መረጃ ለመስጠት ፍቃደኛ አለመሆናቸውን የኤኤፍፒ ሪፖርት ጠቅሷል። ክሱ የተጀመረው ከአምስት ዓመታት በፊት እንደ አውሮፓን አቆጣጠር 2016 ሲሆን ተከሳሾቹ በወቅቱ የአገር ውስጥ ሚኒስትር የነበሩትን ሄዲ ማጅዱብን ቤተሰቦቻቸውን በሚጎበኙበት ወቅት ለመግደል ሞክረዋል የሚል ወሬ በማኅበራዊ ሚዲያ ሲዘዋወር የነበረ ሲሆን ሚኒስትር መስሪያ ቤቱ ግን ወሬውን አስተባብሏል። አንዷ የቡድኑ አባል የሚኒስትሩ ወላጆች ጎረቤት በመሆኗ መረጃውን አስተላልፋለች ሲል አንድ የአገር ውስጥ ሬዲዮ ዘግቧል። የቤን አሊ መንግስት ከ12 ዓመታት በፊት በአመፅ ከተወገደ በኋላ ቱኒዚያ ውስጥ ተከታታይ የጂሃዲስቶች ጥቃት ተስተውሏል። በጥቃቱም በደርዘን የሚቆጠሩ ጸጥታ አስከባሪዎችና አገር ጎብኚዎች ተገድለዋል። ጂሃዲስቶቹን በማክሰም ረገድ በቅርብ ዓመታት ውስጥ ከፍተኛ ሥራ መሠራቱን የአገሪቱ ባለሥልጣናት ይናገራሉ። በእስላሚ አክራሪዎች የተፈጸመና የተቀነባበረ ጥቃት ነው በተባለውና በማሊ ሁለት መንደሮች በፈንጂ በደረሰ ጥቃት 14 የአገሪቱ ወታደሮች መገደላቸውን የሰራዊቱ የሕዝብ ግንኙነት አስታውቋል። የሰራዊቱ የሕዝብ ግንኙነት ዲሬክተር ሱሊማን ደምብሌ ዛሬ በሰጡት መግለጫ በዚህ ሳምንት መጀመሪያ ላይ በደረሰው በዚህ ጥቃት ወቅት የማሊ ኃይሎች ሰላሳ የሚሆኑና እርሳቸው አሸባሪ ብሎ የጠሯቸውን ሰዎች መግደላቸውን አስታውቀዋል። ምዕራባዊቷ አፍሪካዊ ሀገር ባለፉት አስርተ ዓመታት ከአልቃይዳ እና ኢስላሚክ ስቴት ጋር ግንኙነት ያላቸው ቡድኖች ኢላማ ሆና ከርማለች። በሺህ የሚቆጠሩ ሰዎች በጥቃቱ ተገድለዋል። የማሊ ወታደራዊ ሁንታ ጂሃዲስቶቹን መመከት እንዳቃተውና የፈረንሳይ ጦርም ከሁንታው ጋር ባለመስማማቱ ባለፈው ነሐሴ አገሪቱ ደቆ መውጣቱን የአሶሼትድ ፕሬስ ዘገባ አስታውሷል። ከህዳር 2014 ዓ ም ጀምሮ የማሊ ሁንታ ከሩሲያ ቅጥር ነፍሰ ገዳይ ቡድን ከሆነው የዋግነር ቡድን ጋር ለመስራት ቢወስንም ቡድኑ የአክራሪዎችን ጥቃት ማቆም አልቻለም ተብሏል። በመጨረሻም አድማጮች የእንግሊዝና የኢራን ጥምር ዜግነት ያላቸው የኢራን የቀድሞ መከላከያ ሚኒስትር ላይ ለእንግሊዝ ሰልለዋል በሚል አገሪቱ የሞት ቅጣት አስተላልፋለች። እንግሊዝ በበኩሏ በአሊሬዛ አክባሪ ላይ የተላለፈው የሞት ቅጣት ፖለቲካዊ መሆኑንና በአስቸኳይ እንዲለቀቅ ጠይቃለች። አሊሬዛ አክባሪ የኢራን የበላይ ብሔራዊ የጸጥታ ምክር ቤት ጸሐፊ የሆኑት አሊ ሻምካኒ የቅርብ ሰው ሲሆኑ በእርሳቸው ስር ከእንደ አውሮፓን አቆጣጠር 1997 እስከ 2005 ዓ.ም ድረስ በመከላከያ ሚኒስትርነት አገልግለዋል። የእንግሊዝ የስለላ ተቋም በኢራን ካለው እጅግ ጠቃሚ ወኪሎች አንዱ ሲሆኑ በአገሪቱ የተለየ ጥበቃ የሚደረግላቸው ተቋሞች ውስጥ መግባት መውጣት የሚችሉ ነበሩ ብሏል። የኢራን የአገር ውስጥ ሚኒስቴር ባወጣው መግለጫ አክባሪ ሆን ብሎ እያወቀ ለጠላት የስለላ ተቋም መረጃ ይሰጥ ነበር ሲል አክሏል። ሚኒስትር መስሪያ ቤቱ የእንግሊዝ የውጭ ጉዳይ ሚኒስትር ጄምስ ክሌቨርሊ አክባሪ እንዲለቀቅ ጥሪ አድርገዋል። ይህ ለሰው የወት ደንታ በሌለው ጨካኝ አገዛዝ የቀረበ ፖለቲካዊ ክስ ነው። ኢራን የሞት ቅጣቱን ተፈጻሚ ማድረግ የለባትም ብለዋል ክሌቨርሊ በትዊተር መልእክታቸው። የኢራን ጠቅላይ ፍርድ ቤት የአክባሪን የሞት ቅጣት አጽንቷል። ይህ በእንዲህ እንዳለ በፈረንሳይ የሚገኝ አንድ ከተማ የኢራኑን መንፈሳዊ መሪ አያቶላ ሩሆላ ሀሚኒ ፎቶ የያዘን ምልክት ለመደበቅ ወስነዋል። ከፓሪ ከተማ ወጣ ብላ በምትገኘውና ኖፍለ ለሻቱ በተሰኘው ከተማ የሚገኘው የአያቶላ ፎቶ እንደሚሸፈን የከተማዋ ከንቲባ ተናግረዋል። አሁን በኢራን እየተካሄደ ባለው ተቃውሞ ምክንያት መንግስት ራሱን ከአያቶላው እንዲያርቅ አርባ የሚሆኑ ቡድኖች በመጠየቃቸው ነው ተብሏል። አያቶላው ላሁ በእንደ አውሮፓውያን አቆጣጠር 1978 እና 1979 ላይ ወደ ኢራን ከመመለሳቸው በፊት በዛ በድንጋይ በተሠራው ትልቅ የገጠር ቤት ውስጥ ፈረንሳዮቹ ሻቱ ይሉታል ኖረው ነበር። አድማጮች፣ ለምሽቱ የያዝኩት ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት። አመሰግናለሁ። እንግዲህ ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሐሙስ ጥር አራት 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ግርማ ደግፋና ሲሳይ አሸናፊ የስቱዲዮ ድምፅና ምስል አቀናባሪው ጆ ጊል፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የማኅበራዊና የድረ ገጾቻችን አሰናጇ ደግሞ አባዮ ገበያው ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው መወስዳችሁ። የሂዩማን ራይትስ ዋች አመታዊ ሪፖርት አወጣ። ያለፈው የአውሮፓውያኑ 2022 ዓ.ም በአለም ዙሪያ የሰብአዊ መብት ቀውስ አመት ሆኖ አልፏል ሲል ነው ሁማን ራይትስ ዋች ዛሬ ባወጣው ዓመታዊ ሪፖርቱ የገለጠው። ያም ቢሆን አመቱ አዳዲስ የሰብአዊ መብት ተሟጋቾች ብቅ ያሉበት እንደነበረም የሪፖርቱ አዘጋጆች ሳይጠቅሱ አላለፉም። የሪፖርቱን የኢትዮጵያና የኤርትራ ትኩረት ጨምሮ ከለንደን ሄንሪ ሬጅዌል ያጠናቀረልን ዘገባ ቆንጅታየ እንደሚከተለው አሰናድተዋለች። ሂማን ራይትስ ዋች ዛሬ ሐሙስ ባወጣው ዓመታዊ ሪፖርቱ 2022፣ ዩክሬንን፣ ቻይናን እና አፍጋኒስታንን ጨምሮ በዓለም ዙሪያ የሰብአዊ መብት ቀውስ ውርጅብኝ የታየበት ዓመት ሆኖ አልፏል ብሏል። ኢትዮጵያን አስመልክቶ ባቀረበው ሪፖርቱ በሰሜን ኢትዮጵያ ለሁለት ዓመታት ጦርነት ያካሄዱት ተፋላሚ ወገኖች ባለፈው ኅዳር ወር በአፍሪካ ህብረት በተመራ የሰላም ሂደት ከስምምነት መድረሳቸውን አትቷል። በጦርነቱ በሲቪሎች ላይ መጠነ ሰፊ ጉዳት መድረሱንም ገልጿል። የሂውማን ራይትስ ዋች ተጠባባቂ ዋና ሥራ አስኪያጅ ቲራና ሐሰን እንዲህ ብለዋል። ይህ ውጊያ የማቆም ስምምነት የተሳካ እንዲሆን ለምሳሌ ትግራይ ክልል ውስጥ ዘግናኝ ወንጀሎች የፈጸሙትን በተጠያቂነት መያዛቸውን ማረጋገጥ ወሳኝ ይሆናል። የመንግስቱ የጸጥታ ኃይሎችና ና ታጣቂ ቡድኖች በሌሎቹም የኢትዮጵያ ክልሎች በተለይም በኦሮሚያ ከባድ የመብቶች ረገጣዎች ፈጽመዋል ሲል ሪፖርቱ አክሏል። አያይዞም ግጭቶች በሚካሄዱባቸው አካባቢዎች ባለስልጣናቱ በየጊዜው የቴሌኮሚኒኬሽን አገልግሎቶችን እንዳቋረጡ ጠቅሶ በትግራይ ክልል እንደ አውሮፓውያን አቆጣጠር ከ2021 ሰኔ ወር ጀምሮ የኢንተርኔትና የሌላ መገናኛ አገልግሎት ተቋርጦ መቆየቱን አትቷል። በበርካታ የሀገሪቱ አካባቢዎች ያለው ግጭትና አለመረጋጋት ላይ በተደረበው ድርቅ ከዓለም ከባድ የሰብአዊ ቀውሶች አንዱ የሆነውን የሀገሪቱን ሁኔታ አባብሶታል ብሏል። ባለፈው የአውሮፓ 2022 ከ20 ሚሊዮን በላይ ህዝብ ሰብአዊ ረዴት ጠባቂ እንደሆነ ነው ሂዩማን ራይትስ ዋች በሪፖርቱ የገለጸው። በምዕራብ ኦሮሚያ በመንግስት ኃይሎችና በታጠቁ ቡድኖች መካከል በተካሄደው ውጊያ በሁሉም ወገኖች ከባድ የመብት ጥሰቶች እንደተፈጸሙ አውስቷል። ጋዜጠኞች የሲቪል ማህበረሰብ ድርጅቶች አባላትና በአደባባይ ድምፃቸውን በማሰማት የሚታወቁ ግለሰቦችን በጠላትነት መመልከትና የመገደብ አያያዝ ከጊዜ ወደ ጊዜ እየተባባሰ መጥቷል ብሏል። ሪፖርቱ ኢትዮጵያን በሚመለከት የሰፈረው የሂውማን ራይትስ ዋች ሪፖርት ሲቀጥል በሰሜን ኢትዮጵያው ጦርነት እንዲሁም በኦሮሚያ ተፋላሚዎቹ ወገኖች ዓለም አቀፍ ሕግ ጥሰት ለመፈጸማቸው ብዛት ያለው ማስረጃ ያለ ቢሆንም ባለፉትም ሆነ አሁንም በሚፈጸሙ ጥሰቶች ጉዳይ ተጠያቂነት እንዲኖር የሀገሪቱ መንግስት በቂ ጥረት እያደረገ አይደለም ካለ በኋላ ግልጽነትም፣ የነፃ አካል ቁጥጥርም ይጎድለዋል ብሏል። የተመሳሳይ ፆታ ግንኙነቶች በህግ የተከለከሉ መሆናቸውንና እስከ 15 ዓመት በሚደርስ እስራት እንደሚያስቀጡ በሪፖርቱ ተካቷል። የኢትዮጵያ መንግስት ለሁማን ራይትስ ዋች ሪፖርት ለጊዜው የሰጠው ምላሽ የለም ምላሽ ለማግኘት እንሞክራለን በሌላ በኩል በትግራይ ክልል በኢትዮጵያ መንግስትና በህወሀት መካከል ስምምነት ከተደረሰ በኋላ ዋና ከተማዋን መቀሌን ጨምሮ የስልክና የኢንተርኔት አገልግሎቶች በአንዳንድ ከተሞች መቀጠላቸውን ስንዘግብበት ቆይተናል ኤርትራን በሚመለከት ደግሞ የኤርትራ መንግስት የሰዎችን የመናገር ሀሳብን በነጻነት የመግለጽና የማምለክ ነጻነት መገደቡን ቀጥሎበታል፣ ያለው የሂዩማን ራይትስ ዎች ሪፖርት ሀገሪቱ በህዝብ ባልተመረጡት በአምባገነኑ በኢሳያስ አፈወርቂ አገዛ ስር ያለ ህግ፣ ያለ ገለልተኛ ሲቪል ማህበረሰብ ድርጅትና ያለ መገናኛ ብዙኃን እንዲሁም ያለ ገለልተኛ ፍርድ ቤት በመተዳደር ላይ ትገኛለች ሲል አትቷል። ኤርትራ አሁንም ከተባበሩት መንግስታት ድርጅትም ሆነ ከአፍሪካ ህብረት የመብት ጉዳይ አካላት ጋር ለመተባበር በእንቢተኝነቷ ቀጥላለች። የተባበሩት መንግስታት ድርጅቱን ራፖርተር አላስገባም ብላለች ሲል አክሏል። እንደ አውሮፓውያን አቆጣጠር በ2021 ታኅሣሥ ወር ላይ በኢትዮጵያ የትግራይ ክልል ጦርነት በሁሉም ወገኖች የተፈጸሙ ጥሰቶችን የሚያጣራ የሰብአዊ መብት ኤክስፐርቶች አካል እንዳይቋቋም ተቃውሞ አሰምታለች ሲል ሪፖርቱ አክሏል። ያለፈው ዓመት በዓለም ዙሪያ የመብት ጥሰት ውርጅብኝ የታየበት ሆኖ ማለፉን ሪፖርቱ አውስቷል። ለአብነት ዩክሬን፣ ቻይናንና አፍጋኒስታንን ጠቅሷቸዋል። ያም ሆኖ ለሰብአዊ መብቶች ከበሬታ የቆሙ አዳዲስ ተሟጋቾች ብቅ ያሉበት ዓመት እንደነበረም ገልጸዋል። ሩሲያ ዩክሬን ላይ ወረራ መክፈቷን ተከትሎ የዓለም ማህበረሰብ ሙሉ የሰብአዊ መብት ክትትል ስርዓት በመዘርጋት ስለሰራው ስራ ሊመሰገን ይገባል ብሏል ሪፖርቱ። የሂዩመን ራይትስ ዋች ተጠባባቂ ስራ አስኪያጇ ቲራና ሀሰን እንዲህ ብለዋል። ዓለም አቀፉ ማህበረሰብ ቁልፍ በሆኑ የሰብአዊ መብት ጉዳዮች ዓለም አቀፍ የፍትህ ስርዓቶች መመስረትንና የጦር ወንጀሎች ማስረጃዎችን ማሰባሰብን ጨምሮ ድጋፉን ለመስጠት ፈጥኖ መንቀሳቀሱን አስተውለናል። የቻይናን የኢራንን እና የሚያንማርን ጨምሮ የተለያዩ ሀገሮችን የሰብአዊ መብት ረገጣዎች የዓመቱን ይዞታ በዝርዝር ዘግቧል። የአየር ንብረት ለውጥ በዓለም ዙሪያ በመሰረታዊ መብት ከበሬታ ላይ ያሳደረው አንድምታ እየጨመረ መምጣቱን ጠቅሷል። ሪፖርቱ መንግስታት መሰረታዊ መብት ከማክበር ጋር የማይጣጣሙ የኢንዱስትሪዎች አሰራሮችን የመቆጣጠር ህጋዊም ሞራላዊም ግዴታ አለባቸው ነው ያለው። በወንጅ ታየን ለዘገባው አመሰግናለሁ። ክብራትና ክቡራን አድማጮች አሁን ተከታዩ የመጽሔት ርዕስ ደግሞ ወደ ትግራይ ያሻግረናል። ከአንድ ዓመት ከስምንት ወራት በኋላ ነዳጅ በቀጥታ ከጅቡቲ ወደ ትግራይ መግባት መጀመሩን የክልሉ የንግድና የውጭ ንግድ ጉዳይ ኤጀንሲ ገልጠዋል። የገባው ነዳጅ በክልሉ ካለው ፍላጎት አንጻር ግን አነስተኛ በመሆኑ ማህበራዊ አገልግሎቶችና ህዝባዊ ትራንስፖርት ለሚሰጡ ቅድሚያ ተሰጥቷቸው እንዲጠቀሙ መመሪያ ወጥተዋል። ይላል ሙልጌታ አጽበሃ ተከታትሎታል። በትግራይ ክልል የንግድና ኤክስፖርት ኤጀንሲ የሸማች ጉዳይ ቡድን መሪ አቶ ካሳሁን ክንደያም በክልሉ ከአንድ ዓመት ከስምንት ወራት በኋላ ለመጀመሪያ ጊዜ በዚህ ሳምንት ነዳጅ መግባት መጀመሩ ለአሜሪካ ድምፅ ተናግረዋል። ይህ ነዳጅ ወደ ክልሉ እንዲገባ የፌዴራሉ መንግስት ለክልሉ ቅድሚያ ሰጥቶ እየሰራ መሆኑን ገልጸዋል። ሁለቱ የሚገቡ መኪኖች አሉ። እንሱም ጨምረን ወደ ሀያ አንድ መኪና ገብተዋል። ሀያ አንዱ ሶስቱ ቤንዚኖች ናቸውና ይሄን ነገር ለህብረተሰቡ በበቂ ሁኔታ ፍላጎትን ሊያረካ ይችላል ወይ ብለን ካሰብን በጣም አስቸጋሪ ነው። በክልሉ በኮንትሮባንድ ይገባ የነበረ የተወሰነ ነዳጅ ብቻ እንደነበረ የገለጹት አቶ ካሳሁን ባለፈው አንድ ዓመት ከስምንት ወራት ነዳጅ ባለመኖሩ በንግድ እንቅስቃሴው ከፍተኛ ጫና አሳድሮ ቆይተዋል ብለዋል። ሸቀጦች ከአንድ ቦታ ወደ አንድ ቦታ መዘዋወር አልተቻለም። ህብረተሰቡ መጠቀም አልቻለም። በዋናነት ደግሞ የዋጋ ንረቱ ከመጠን በላይ ነው ያደገው። እጅግ ከሚባለው በላይ ነው ንረቱ የፈጠረውና ሌላ ደግሞ በነዳጅ ምክንያት እጥረት መድኃኒት ለማቅረብ ይሁን አንዳንድ ነገር በሕክምና ከአንድ ቦታ ወደ አንድ ቦታ ለመሄድም በሰው ህይወትም ችግር እየፈጠረ ነበር። በአሁኑ ጊዜ ነዳጅ በበቂ ለማስገባት ባንኮች አገልግሎት አለመጀመራቸው እንቅፋት እየሆነ ነው ያሉት አቶ ካሳሁን ይህ እንዲፈታም እየተነጋገርን እንገኛለን በማለት ገልጸዋል። ክልሉ ከጦርነቱ በፊት 12 ሚሊዮን ሊትር ነዳጅ ወርሃዊ ፍጆታ እንደነበረው የተናገሩት አቶ ካሳሁን አሁን የገባው ነዳጅ በቂ ባለመሆኑ ማህበራዊ አገልግሎትና ህዝባዊ ትራንስፖርት ለሚሰጡ ቅድሚያ ተሰጥቷቸው እንዲጠቀሙ መመሪያ መውጣቱ ተናግረዋል። በማህበራዊ አገልግሎት የሚሰጡን አምቡላንስ፣ እሳት አደጋ፣ ውሃ የሚያቀሩ ቦቴ መኪኖች ቅድሚያ የሚያገኙበት የመንግስት ስራም እንዲሁም የእርዳታ አቅራቢዎች፣ የሚዲያ ተቋማት፣ በመስኖ ልማት ላይ የተሰማሩ ገበሬዎች ሊሆን ይችላሉ፣ ኢንቨስተሮች ሊሆን ይችላሉ። የከተማ ታክስና መለሰኛ የህዝብ አመላለሻ አውቶቡሶች ላይ ታሪፍ ይወጣላቸው፣ እነሱም ቅድሚያ እንዲያገኙ፣ የልማት ድርጅቶችም እንዲህ እያል ሸቀጥ የሚያቀርቡ እነዚህ ቅድሚያ እንዲያገኙ አድርገን ነው መመሪያው ያወጣ ነው። ይሄ መመሪያ ደግሞ እስከ አቅርቦቱ እና ፍላጎቱ እስከሚመጣጠን ድረስ ነው። በክልሉ 83 የነዳጅ ማደያ እንዳሉም አቶ ካሳሁን ተናግረዋል። ለአሜሪካ ድምፅ ሙሉጌታ አጽበሃም መቐለም አመሰግናለሁ። ሙሉጌታ ክቡራትና ክቡራን አድማጮች፣ አሁን ደግሞ ወደ ኦሮሚያ የሚወስደን ዘገባ ነው ተከታዩ። የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ በፖለቲካ ፓርቲ አባላትና አመራሮች ላይ እየተፈጸመ ያለው እስር ቀጥሏል ሲል የኢትዮጵያ የሰብአዊ መብቶች ጉባኤ ኢሰመጐ አስታውቋል። በኦሮሚያ ክልል በመንግስት በጸጥታ ኃይሎችና ና በታጣቂ ቡድኖች መካከል የሚደረገው ውጊያም የሰብአዊ መብት ጥሰቶች እንዲፈጸሙ እያደረገ ነው ነው ያለው። እናም ያለ አግባብ የታሰሩ የተለያዩ የፖለቲካ ፓርቲዎች አባላትና አመራሮች እንዲፈቱና በኦሮሚያ ክልል የሚፈጸሙ የሰብአዊ መብት ጥሰቶችም እንዲቆሙ ሲል አሳስቧል። በዚህ የኢሰመጉ መግለጫ ዙሪያ ከኦሮሚያ ክልል ባለሥልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ናኮር መልካ ነው የተከታተለው። የኢትዮጵያ የፖለቲካ ምህዳር መሻሻሎችን እያሳየ የነበረ ቢሆንም ከቅርብ ጊዜ ወዲህ በተለያዩ የፖለቲካ ፓርቲ አባላትና አመራሮች ላይ እስራት እየተፈጸመ ይገኛል ሲል ይጀምራል የሰሞኑ የኢሰመጉ መግለጫ። ይህ እስር በአንዳንድ ቦታዎች ላይ ሕገወጥና ተገቢውን የህግ ሥነሥርዓት ያልተከተለ እንደሆነም ነው ያመለከተው። እገታና መሰውር የተፈጸመባቸው አንዳንድ የፖለቲካ ፓርቲ አባላትና አመራሮችም ይገኛሉ ብሏል መግለጫው። ይህ ያለአግባብ ስርዓት በኦሮሚያ ክልልና በአዲስ አበባ ከተማ ውስጥ መፈጸሙን የኢሰመጉ ዋና ዳይሬክተር ዳን ይርጋ ለአሜሪካ ድምፅ አብራርተዋል። በዚህ መግለጫ እንግዲህ የዚህ የመብት ጥሰት ዛራ የተያዙ ፓርቲዎች ያልናቸው ወይም የመብቱ ጥሰት የተፈጸመባቸው ፓርቲዎች ካልናቸው ውስጥ አንደኛው የኦሮሞ ፌዴራላዊ ኮንግረስ ፓርቲ ወይም ኦፌኮ ነው። ከዛ የመላው ኢትዮጵያ አንድነት ድርጅት መኢአድም ይገኝበታል። ባልደራስ ለእውነተኛ ዲሞክራሲም እንደዚሁ። በአጠቃላይ በእነዚህ ፓርቲዎች ላይ ከቀረበልንም አቤቱታ እኛም ተጨማሪ ካጣራ ነው ለመረዳት እንደቻል ነው ማንገላታት እንዲሁም መሰወር ጭምር እየተፈጸመ እንዳለ ነው። አንዳንዶችም ታስረው ከቤተሰቦቻቸው ጋር ሊገናኙ እንዳልቻሉ፣ የታሰሩበትም ጭምር የት እንደሆነ እንደማይታወቅ መግለጫ ያወጣ ነው። በተጨማሪም በኦሮሚያ ክልል በምዕራቡ ክፍል በመንግስት የጸጥታ ኃይሎችና በታጠቁ ቡድኖች መካከል በሚደረገው ውጊያ ምክንያት በርካታ ሰዎች ላይ የሰብአዊ መብቶች ጥሰቶች እየተፈጸሙ ይገኛሉ ብሏል። ለማሳያነትም በምራብ ወለጋ ቤጊ፣ ቁንዳላ፣ ጃርሶና በአቦ ገንቤል ወረዳዎች መንግስት ሸኔ በሚል በሚጠራቸው ታጣቂዎች ላይ እየወሰደ ባለው እርምጃ በወረዳዎቹ በሚኖሩ ሰዎች ላይ የተለያዩ የሰብአዊ መብቶች ጥሰቶች መፈጸማቸውን ገልጿል። በቤጊ ወረዳ በታሳስ 12 ቀን 2015 ዓ ምት ጠለዱ በምትባል ቀበሌ ውስጥ ዘጠኝ ሰዎች በአንድ ቦታ ላይ መገደላቸውን እንዲሁም በታሳስ 13 ቀን 2015 ዓ ም ሼክ ኡስማኤል ሀሰንና አብደላይ የሚባሉ ግለሰቦች በአንድ ቤት ውስጥ መገደላቸውን ጠቅሷል። በጦቢ ቀበሌም አቶ ሽብሩ ቅጤሳ የሚባሉ ግለሰብ በመኖሪያ ቤታቸው ውስጥ መገደላቸውን፣ በተመሳሳይ በላሎ ቀበሌ ቱሻ የሚባል ግለሰብ በመኖሪያ ቤቱ መገደሉን ኢሰመጉ ከአካባቢዎቹ ካሰባሰባቸው መረጃዎች ለመረዳት መቻሉን አስታውቋል። አቶ ዳን መንግስት ያለ አግባብ ያሰራቸውን የተለያዩ ፖለቲካ ፓርቲዎች አባላትና አመራሮች እንዲፈታ ሰዎችን አስገድደው የሰወሩ አካላት በህግ እንዲጠየቁ አሳስበዋል። በተለያዩ የኦሮሚያ ክልል አካባቢዎች በመንግስት ኃይሎችና ሸማቂዎች የሚፈጸሙ የሰብአዊ መብት ጥሰቶችንም መንግስት እንዲያስቆም እንዲሁ አክለው አሳስበዋል። ይህ ደግሞ ከዴሞክራሲ መርሆች አንጻር ከህግ የበላይነትም አንጻር እንዲሁም ከሰብአዊ መብት መከበር አንጻር ትልቅ እንቅፋት ነው፣ ተገቢም አይደለም፣ በአስቸኳይ ርምትና ማስተካከያ ይደረግበት በሚል ነው ይህንን መግለጫ ያወጣ ነው ለማለት ነው። በሌላ በኩል በጸጥታ ችግር ሳቢያ የተፈናቀሉ ሰዎችም በቂ ድጋፍ እየተደረገላቸው አይደለም ያሉት አቶ ዳን የሰብአዊ መብት ጥሰትም ጭምር እንደሚፈጸምባቸው ገልጸዋል። የሀገር ውስጥ ተፈናቃዮችን ጉዳይ በሚመለከት በሀገራችን በተለያዩ አካባቢዎች በተደጋጋሚ የጎላ ችግር ሆኖ እየተገኘ ስላለ ይሄንን ነው ለማብራራት የሞከርነው በመግለጫችን ላይ ይህ አይነት መብት ጥሰት እንግዲህ በቅርቡም የሰላም ስምምነት የተፈረመበት በትግራይ፣ በአማራ፣ በአፋር አካባቢ በርካታ ዜጎች ተፈናቅለዋል። ያ ብቻ አይደለም፣ በደቡብም በአንዳንድ አካባቢዎች ላይ መፈናቀል አለ። አሁን ደግሞ በኦሮሚያ ክልልም ከማንነት ላይ መሰረት ካደረጉ ጥቃቶች ጋር በተያዘ ዜጎች እንደሚፈናቀሉ እና ይህም አሳሳቢ ደረጃ እንደደረሰ ነው ያገኘነው መረጃ የሚያሳየው። ሀገር ውስጥ ተፈናቃዮችን ስናስብ በውስጡ ሕጻናት አሉ ሴቶች አሉ አቅመ ደካማዎች አካል ጉዳተኞች ጭምር ይካተቱበታል ና መፈናቀል ብቻ አይደለም በውስጡ ባስ ያለ የመጥሰት ተጋላጭ የሆኑ የህብረተሰብ ክፍሎች ጭምር የተካተተበት ነው ስለዚህ መንግስት በቂ ትኩረት ሰጥቶ ከሚመለከታቸው ባለድርሻ አካላት ጋር በመመካከር ዘላቂ መፍትሄ መስጠት አለበት የሚለውን በድጋሚ የሚያሳስብ ና ጥሪ የሚያቀርብ መግለጫ ነው በዚህ የኢሰመጉ መግለጫ ላይ ከኦሮሚያ ክልል ኮሚኒኬሽን ከፖሊስ እንዲሁም ከጸጥታና አስተዳደር እንዲሁም ከፌዴራል የመንግስት ኮሚኒኬሽን አገልግሎት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። መንግስት ኦሮሚያ ውስጥ በሚንቀሳቀሱ ሸኔ ብሎ በሚጠራቸው የኦሮሞ ነፃነት ሰራዊት ሸማቂዎች ላይ እርምጃ እየወሰደ መሆኑን በተደጋጋሚ አስታውቋል። በክልሉ ውስጥ ለሚፈጸሙት የሰብአዊ መብት ጥሰቶች መንግስት ሸማቂዎቹን ተጠያቂ ሲያደርግ የቆየ ሲሆን፣ እነሱም በበኩላቸው ለድርጊቶቹ መልሰው የመንግስትን ኃይሎች ሲከሱ መቆየታቸው ይታወሳል። ለአሜሪካ ድምፅ ናኩር መልካ ካምቦ። ጌታችንና ኮሮና አመሰግናለው። ክብራትና ክብራን አድማጮች አሁን ወደ አዲስ አበባ የሚመልሰን ዘገባ ነው። በመግቢያ ጠቆም ያደረግኩት የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች የኢትዮጵያ ጉብኝት ጋር የተያያዘ ነው። የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች ዛሬ አዲስ አበባ ገብተዋል። የጉብኝታቸው ዓላማም በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት ያስቆመውን የሰላም ስምምነት ለመደገፍ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ የውጭ ጉዳይ ሚኒስትር ካትሪን ኮሎና እንዲሁም ከጀርመኗ የውጭ ጉዳይ ሚኒስትር አናሌላ ቤርቦክ ጋር በአንድ ላይ መገናኘታቸውን በማህበሬ ገጾቻቸው ላይ አጋርተዋል። ከጉብኝታቸው በኋላ ማምሻውን በሸራተን አዲስ መግለጫ ሰጥተዋል። መግለጫውን ይዘት አስመልክቶ አንዳንድ ነጥቦችን ሊያነሳሳልን ኬኔዲ አባተ በስልኩ መስመር ይገኛል። ኬኔዲ፣ እንደምናመሸ፣ እንዴት ዋልክ? አሉላ፣ እንግዲህ እናንተ ጋር ካለው ሰዓት አንጻር እንዴት ዋልክ? አዎ ትክክል ነው። እኛ ጋር ከእኩለ ቀን አለፍ ማለቱ ነው። ኬኔዲ፣ የመግለጫውን ይዘት እንደው መልከት ብናደርግ ምንድን ነበር? ምን ምን አይነት ሀሳቦች ተነስተዋል? በጣም ጥሩ እንግዲህ፣ አሉላ፣ ቀደም ሲል እንደገለጽከው ሁለቱ የውጭ ጉዳይ ሚኒስትሮች የአውሮፓውያኑ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሪ ሚኒስትር የሆኑት ማለት ነው። ዛሬ ወደ ኢትዮጵያ ከመጡ በኋላ በቅድሚያ ከጠቅላይ ሚኒስትር አብይ አህመድ ጋር ነው የተወያዩት። ከእሳቸው ጋር በነበራቸው ውይይት ላይ እንግዲህ በተለያዩ ጉዳዮች ላይ በአሁን በሁለትዮሽ እንዲሁም ደግሞ በዓለም አቀፍ የጋራ ጉዳዮች ላይ መወያየታቸውን ጠቅላይ ሚኒስትሩ እንዲሁም ጽህፈት ቤታቸው በማህበራዊ ገጾቻቸው አስታውቀዋል። ከውይይቱ በኋላ ማለት ነው ጠቅላይ ሚኒስትሩ ሚኒስትሩ እንግዲህ በማህበራዊ ድረገጾቻቸው ባስተላለፉት አጭር መልእክትም ጥልቅና ፍሬያማ ውይይት ማድረጋቸውን ገልጸው ኢትዮጵያ ከፈረንሳይና ከጀርመን ጋር ያላትን ጠንካራና የቆየ ግንኙነት የሚያንጸባርቅ ነው ብለዋል ያደረጉት ውይይት። በነገር ግን ስለ ውይይቱ በዝርዝር እየገመጡት ነገር የለም። ጠቅላይ ሚኒስትሩ እንግዲህ ባለፉት አራት ዓመታት ከሁለቱም ሀገራት ስለተደረገው ያልተቋረጠ ድጋፍ ሁለቱንም ሚኒስትሮች እንግዲህ ሀገሮቻቸውን ማለት ነው ማመስገናቸውንም መሳተፍቤታቸው አስታውቋል። በፌስቡክ ገጹ ማለት ነው። ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ እንግዲህ የፈረንሳይ የውጭ ጉዳይ ሚኒስትር የሆኑት ካትሪን ኮሎና እና የጀርመኗ የውጭ ጉዳይ ሚኒስትር የሆኑት አናሌና ባየርቦክ ከዚህ ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ ቀጥታ ወደ አዳማ ከተማ ተጉዘው የዓለም ምግብ ፕሮግራም የእርዳታ መጋዘንን ጎብኝተዋል። እንግዲህ ከሁለቱ ሀገራት ሲን ጨምሮ ከሌሎችም የለጋሽ ሀገራት የሚመጡ የምግብ ድጋፎች የሚከማቹበት የድርጅቱ ወይም የዓለም ምግብ ፕሮግራም ማለት ነው፣ ግዙፉ መጋዘን ነው አዳማ የሚገኘው ያንን ጎብኝተዋል። እንግዲህ ቀደም ሲል እንደገለጽከው ሁለቱ ሀገራት የሰላም ስምምነቱን ከመደገፍ ባለፈ የእርዳታ አቅርቦት ያለበትን ደረጃ መመልከት እና ለዚህም የሚያስፈልገውን ድጋፍ ማሳደግ ሌላኛው ዓላማቸው ነው ውይይቱን ያደረጉበት ማለት ወደ ኢትዮጵያ የመጡበት ማለት ነው። እንግዲህ እንደሚታወቀው ከሩሲያ ጋር በጦርነት ውስጥ ከምትገኘው ዩክሬን በቅርቡ በሁለቱ ሀገራት መካከል የተደረሰውን ስምምነት ተከትሎ ወደ ኢትዮጵያ የመጣውን ድጋፍ አቅርቦትም ጎብኝተዋል። በአዳማ የሚገኘውን ማለት ነው። የመጣው ድጋፍ እንግዲህ ከነዚህ ከሁለቱ ሀገራት አንዱ በሆኑት ዛሬ እየጎበኙ ካሉት ጀርመን ነች። ወደ አስራ አምስት ሚሊዮን ብር አውጥታ ወደ ኢትዮጵያ የመጣውን የዩክሬን ድጋፍ ያጓጓዘችው ማለት ነው። ሌላኛዋ በድርቅ የተጎዳች የምስራቅ አፍሪካ ሀገር ለሶማሊያ የመጣውን ድጋፍ ደግሞ ፈረንሳይ ነች ያጓጓዘችው እና ይህንን በአዳማ የሚገኘውን ከዩክሬን የመጣውን ድጋፍም ሁለቱ የውጭ ጉዳይ ሚኒስትሮች ተመልክተዋል። ከአዳማ ከተመለሱ በኋላ ምሽት ላይ ከአቶ ደመቀ መኮንን የውጭ ጉዳይ ሚኒስትር እና የምክትል ጠቅላይ ሚኒስትር ማለት ነው ከፍ- ከእሳቸው ጋር ሆነው ሁለቱ የውጭ ጉዳይ ሚኒስትሮች በሸራተን አዲስ ሆቴል መግለጫ ሰጥተዋል ምሽት ላይ። እንግዲህ አቶ ደመቀ ባደረጉት ንግግር በመግለጫው ላይ ከሁለቱም ሀገሮች ጋር ኢትዮጵያ ታሪካዊ ግንኙነት እንዳላት ጠቅሰው በሁለት ዮሽና ለማቀፍ የጋራ ጉዳዮች ላይ መምከራቸውን ተናግረዋል። የውይይቱን ይዘትም ዘርዘር አድርገው አብራርተዋል። በእንግሊዝኛም በአማርኛም በአማርኛ ካወሩት መካከል አጭር ተከታትለን እንመለስ። ከአንድ በታቸው አለ መልካም መልካም በወቅታዊ ጉዳዮች በቀጠናዊ እና በሀገራዊ ጉዳዮች ላይ በዝርዝር መክረናል። ህብረቱ የሀገራችን የልማት አጋር በመሆኑ መንግስት የግንኙነት እንዲጎለበት አበክሮ ይሰራል። በሀገራችን ስላለ የሰላም የዲሞክራሲና የልማት ሁኔታ እንዲሁም ስለአካባቢያችንም መክረናል። ፕሪቶሪያ የተፈረመው የሰላም ስምምነት ወደ አፈጻጸም ገብቶ በጥሩ ሁኔታ እየቀጠለ እንደሆነ ይህም በተሟላ ሁኔታ ሙሉ በሙሉ እንዲተገበር በትኩረት እንደሚሰራ የመንግስትን ቁርጠኝነት አረጋግጠንላቸዋል። በእኛም በኩል ተጠያቂነትን በተመለከተ ተጠያቂነትን ለማረጋገጥና ለዚህም ሲባል የሽግግር ወቅት ረቂቅ ማዕቀፍ ለህዝብ ውይይት አቅርበን እየተንቀሳቀስን መሆኑንም አቅርበናል። በሀገሮቻችን መካከል ንግድና ኢንቨስትመንትን ለማስፋፋትና ወደ ተሻለ እና ወደ ተጠናከረ ግንኙነት ለመቀጠል የምንችልበትን ጉዳዮችን በዝርዝር መክረን በጥሩ እና በፍሬያማ ሁኔታ ውይይታችንን አጠቃለናል። መልካም እንግዲህ፣ ኬኔዲ እንደተከታተልከው በድምፅ የተሰማውንም አሰምተናል። ምናልባት ሌላ የምታክለው ነጥብ ከሌለ በተከታታይ ፕሮግራሞቻችን ሰሞኑንም ጉብኝታቸውን ተንተርሶ የተካሄዱ ሌሎች ጉዳዮች ካሉ ታቀርብልናለህ። ዶክተር እሺ፣ ካለን ሰዓት እዚህ ጋ እናብቃና በነገ እለት ልንመለስ ይሆናል። ሻሉና መልካም። አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጮች የአዲስ አበባውን የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች ጉብኝት በተመለከተ የተካሄዱ ሁኔታዎችን ነበር የተከታተል ነው። አሁንም እዚያው አዲስ አበባ ውስጥ እንቆይና ወደ ተከታዩ ዘገባ እናልፋለን። በአዲስ አበባ ፒያሳና መርካቶ አካባቢዎች በወርቅ ንግድ የተሰማሩ 30 ነጋዴዎች ከሶስት ወራት በፊት 600 ሚሊዮን ብር የሚገመት ወርቅ በፖሊስ ተወስዶባቸው ሱቃቸው በመዘጋቱ ለችግር መዳረጋቸውን የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጡ። ነጋዴዎቹ ከ20 ቀናት በላይ ታስረው መቆየታቸውንና በመጨረሻም በዋስ መፈታታቸውን ገልጠው እስካሁን ድረስ ክስ እንዳልተመሰረተባቸውም አመልክተዋል። ጥፋታቸው ምን እንደሆነ በግልጽ የሚነግራቸው አካል ማጣታ ቸውን የተናገሩት ለአሜሪካ ድምፅ አስተያየታቸውን የሰጡት እነኚህ ነጋዴዎች የደረሰባቸው ችግር ምን እንደሆነ መንግስት ተረድቶ መፍትሄ እንዲሰጣቸውም ጠይቀዋል። በዚህ ጉዳይ ዙሪያ ከአሜሪካ ድምፅ የተጠየቀው የፌዴራል ፖሊስ ጉዳዩ በሕግ የተያዘ በመሆኑ አስተያየት ልሰጥ አልችልም ነው ያለው። የማዕድም ሚኒስቴር ደግሞ ይህ ጉዳይ እኔን አይመለከትም የሚል ምላይ ሰጥቷል። በአሜሪካ ድምፅ ዘጋቢዎች የተሰናዳውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። አቶ ሀጎስ አመሀ ፒያሳ ውስጥ የሚገኝ የወርቅ መሸጫ ሱቅ ባለቤት ሲሆኑ የወርቅ ሱቆቻቸው ከተዘጉባቸውና ንብረታቸው ከተወሰደባቸው ሰላሳዎቹ ነጋዴዎች አንዱ መሆናቸውን ይናገራሉ። በተጨማሪም የነጋዴዎቹን አቤቱታ ለሚመለከተው አካል ለማቅረብ ከተመረጡ አምስት የኮሚቴ አባላት አንዱ መሆናቸውን ይገልጻሉ። ጥቅምት 21 2015 ዓ ም ከሰዓት በኋላ የታጠቁና ሲቪል የለበሱ ሰዎች ወደ ሱቆቻቸው መጥተው ካሜራዎችን አስጠፍተው የወርቅ ንብረቶቻቸውን ይዘውባቸው እንደሄዱና እነሱንም እንዳሰሯቸው ያስረዳሉ። በዕለቱም ከ130 ኪሎ ግራም በላይ የሆነ ወደ 600 ሚሊዮን ብር የሚገመት የወርቅ ንብረቶቻቸው ወደ ብሔራዊ ባንክ መግባቱንና ሕጋዊ ደረሰኝ እንደተሰጣቸውም አመልክተዋል። ባለቤቶቹ ከሀያ ቀናት በኋላ ከእስር መፈታታቸውን የተናገሩት አቶ ሀጎስ፣ ሆኖም እስካሁን ድረስ ጥፋታቸው ምን እንደሆነ በግልጽ የሚነግራቸው አካል ማጣታቸውን ገልጸዋል። ለምሳሌ እኛ ወንጀል ምንድን ነው? ንግድ ነው ወንጀላችን። ምን አልገባንም። እኛም ችግር የለነው። አንደኛ ንግዱ ብዙ ሰው የሚሳተፍበት ነው። እኛ በምን ተመረጠ አጠገባችን ካለው ወርቅ ቤት የተለየ አሰራር የለንም። ሁላችንም እቃ የምናገኝበት መንገድ አንድ ነው። ገቢዎች እንገዛበት የሰጠን ፔመንት ፎ ይቻላል። እሱን እየቆረጠን የሁላችንም አሰራር አንድ አይነት። እኛ በምን ተመረጥም በሚለው ስጋት ነው። እኛ ስራችን እንድንፈታ እንድንቸገር የተፈለገበት ምክንያት ነው ያልገባን። ወንጀል ሰርተን እኮ ቢሆን ወንጀላችን ነው ይበለን ነገር ያው ማንደርስበት ቢሮ የለም እስኪ አናገኝም። የወርቅ ነጋዴዎቹ የህግ አማካሪ አቶ መክበብ ዮሐንስ ነጋዴዎቹ የታሰሩበትና ንብረታቸውም የተወሰደበት መንገድ ህግን የተከተለ አልነበረም ይላሉ። ማንም ነጋዴ የሚነግድበት ቦታ ላይ በታክስ ወይም በሌላ ነገር ችግር ቢፈጠር ቤቱን አሽጎ ወደፊት መስራት፣ አንዳንድ ጥያቄዎችን መጠየቅ፣ ሰነዶችን መመርመር ይቻል ይሆናል። ያለ ህግ አግባብ ግን ንብረት ተወስዶ ለዚህ አክል ጊዜ ምንም አይነት መረጃ ሳይሰጣቸው በተደጋጋሚ ደግሞ እንደገና እስር ላይም ቆይተውን የተፈቱት ይሄ ይሄ ነገር እስካሁን የሄደበት የመንገድ ትንሽ ሕጋዊነቱ አጠራጣሪ ወይም ጥያቄ ውስጥ እንዲገባ አድርጎታል። ንግድ ቤትም ይሁን መኖሪያ ቤት ስትበረብር አልፎም ደግሞ ቃይዘ ስትሄድ የፍርድ ቤት ማዘዣ ያስፈልጋል። ይሄ በክሊር ተደርጎ በህገ መንግስቱም በወንጀለኛ መቅጫም እና በህጉ ላይ የተቀመጠ ነገር ነው። ሁለተኛው አካሄድ ደግሞ ሰዎቹን ያለ አግባብ ይህን ያል ጊዜ ለምርመራ ተብሎ ማሰር ያለምንም ፋይንዲንግ የተጠረጠሩበትን ነገር ሳት ነግር ይህን ያህል ጊዜ ማሰር፣ እሱን ትክክል አደለም። ስሜ እንዳይጠቀስ ያሉን ሌላኛዋ የወርቅ ነጋዴ ደረሰኝ አቅርቡ ብለውን ያሉንን ሁሉ ብንፈጽምም መፍትሄ ግን ማግኘት አልቻልንም። እናም ከቤተሰቦቻችን ጋር ችግር ላይ ወድቀናል ይላሉ። አሁን በጣም ከፍተኛ ችግር ላይ ነው ያለ ነው። ቤቶች ቁጭ በጠቅላላ ተዘግተዋል። የቤት ኪራይ ተዘግቶ ነው እየከፈልን ያለ ነው። ተበድረን ከቤተሰብ ከብዙ እያስቸገርን እየሰራን አደለም። ከፍተኛ ችግር ላይ ነው ያለ ነው ያለ ስራ አይደለም። ሶስት ሁለት ወር አንድ ሳምንትም በጣም ከባድ ነው። በዚህ ድነት ላይ ሰራተኛም አለ። እነሱ በጣም ነው የሚያሳዝኑት። ከኛ ጋር ረጅም አመት የሰሩ ናቸው። ግን ያው አሁን ላይ እየከሰል ናቸው አይደለም። እነሱም ችግር ውስጥ ነው ያሉ። የተወሰደብን ብቻ አይደለም፣ ባይዘዌ ሳንሰራ የቀረ ነው። በዚህ ሰዓት ያልተወሰደባቸው ሰዎችም እየሰሩ አይደለም። ምክንያቱም ነገ የእነሱ እንደማይወሰድ ምንም ነው ማስረጃ የላቸውም መርካቶም፣ ፒያሳም፣ ቦሌም የትም ቦታ ሄደህ ወርቅ ቤቶችን ብታይ አንድ ወርቅ ቤት ወርቅ እየተደረደረ አይደለም። ሁሉም ሲል በርደር ድሮ ሱቁም መዝጋት ስለማይችል አድማ ነው ተብሎ ሌላ እርምጃ እንዳይወሰድበት መስታወቱን ከፍቶ ነው ቁጭ ያለው እንጂ ማንም ወርቅ ሰራተኛ አሁን ላይ ወርቅ እየሸጠ አይደለም። ይህንን መቶ ፐርሰንት እርግጠኛ ሆኜ ነው የምለው። ወደ ተለያዩ የመንግስት ሚኒስቴር መስሪያ ቤቶች አቤቱታ አቅርበናል የሚሉት ግለሰቧ፣ ሆኖም ሁሉም መፍትሄ ሊሰጡን አልቻሉም ብለዋል። በአሁኑ ወቅት ስራና ገቢ በማጣት እነርሱም ሆነ ቤተሰቦቻቸው ችግር ላይ በመውደቃቸው መንግስት ችግራቸውን ተመልክቶ መፍትሄ እንዲሰጣቸው፣ ሰርተውም እንዲበሉ ሁኔታዎች እንዲመቻቹላቸው ጠይቀዋል። አሁን ላይ ያው እንግዲህ በዋስ ከወጣን በኋላ የጠፍቶ ያናገርን የህግ አካል የለም። እኛ ግን ያረገጥንበት ቢሮ የለም። ማዕድ ሚኒስቴር ሄደናል፣ ብሔራዊ ባንክ ሄደናል፣ ደህንነት ቢሮ ሄደናል፣ ጉምሩክ ሄደናል። በጣም ብዙ ቢሮዎችን አንኳክተን ረግጠናል። ማንም ግን ይሄ ነው የሚለን ምላሽ ሰጠን የለም። የበላይ ትዕዛዝ ነው ብቻ ነው የምንባለው። በምንም እንደሚጠይቁ ሴልሳውን ድረስ አላወቅንም። ጥፋት አለም ከተባለ ሰውን ስራ አጣርገ የአገር ሸክም አይደለም የምታደርገው አስተምራ ቀጣ ነው ማለት ያለበት። ሲጀምር መጀመሪያ በአስተዳደራዊ ቅጣት ነው የምንቀጠም የሚገባው። እኛ ጥፋት ካለ ከገበያው ከምንወጣ ቤተሰብ ከምንበትን ሰራተኞቻችን በስራችን በጣም ብዙ ናቸው። እነሱ የራሳቸው የሆነ ቤተሰብ አላቸው። እኛ በዚህ እድሜያችን ሰርተን ያመጣ ነው አይደለም። እኔ አሁን የባለቤት ልጅ ነው፣ አባቴ ረጅም ዓመት የሰራው ነው። ለደከማ አቅም ስላነሰው እኔ እሱን ለመርዳት ነው ወደ ስራው የገባሁት። እሱን ራሱ አሁን በዚህ ሰዓት ጭንቅላቱን የሚሰማውን ስሜት ትልቅ ለማረግ በጣም ከባድ ነው። አብዛኙ ትልልቅ ሰዎች ታመው ነው እና አትሊስት ችግራችንን አይተው በአስተዳደራዊ ጥቃት እንዲሆን ቀጥተው ንብረታችንን ቢመልሱልን እና ወደ ስራው ብንገባ መልካም ነው እንላለን። አቶ ሀጎስ አመሀ በኩላቸው ጥፋታቸው ምን እንደሆነ በግልጽ ሳይነገራቸው ንብረታቸው ተወስዶ ለጉዳት መዳረጋቸውን ገልጸው መንግስት የህግ አግባብ ተከትሎ ችግራቸውን ሊፈታላቸው እንደሚገባ አሳስበዋል። አሁን እኮ ስራ መስራት አልቻልንም። ሱቃችን ዝግኖ አብዛኛው ሰው የከፈተውም ደግሞ ቁጭ ብሎ ውሎ ይሄዳል እንጂ ምን ይሰራል? ንብረት የለም። ንብረት ያለውም ደግሞ ያልተወሰደበትም ሰግቶ ንብረት እዚህ እንዴት አድርጎ ያስቀምጣል? የሚመጣውን ነገር አላወቅም። በዚህ መልኩ ነው መሰራት ያለበት። ይሄንን ባለማድረጋችሁ ነው ስህተት ያደረጋችሁ። ትትም ባልኩ ያንን ችግርን አረመ ስራ ይሰራል። ዛሬ ሰላም ሲሰፍን አገር ሰላም ሆነች ሲባል እኛ ለብቻችን እንድንቸገር የተፈረደ ጉን ለምን እንደሆነ አልገባንም። እኛም አጥፍተን ከሆነ በሱ መከሰስ ካለብን መቀጣት ካለ ምንም እንደዛ ነበር ጥሩ። ይሄ ነው ያደረጋችሁት ሳንባል ንብረታችንን እንግዲህ ከኃይለ ሥላሴ ጀምሮ ሲሰራ የነበረ ስራ ነው። እኛም ከአባቶቻችን የወረስነው ስራ በአንድ ጊዜ መጥቶ ስራውን ማበላሸት ይህን ማድረግ ለምን እንዳስፈለገ አልገባንም። ወንጀላችንስ ምንድን ነው? አሁንም የሀገሪቱ መሪዎች ይህንን ችግር ተመልክተው መፍትሄ እንዲሰጡን እንፈልጋለን። የህግ አማካሪው አቶ ዮሐንስ ደግሞ ከዚህ በኋላ ጉዳዩ ግልጽ እየሆነ ይሄዳል የሚል ተስፋ እንዳላቸው ጠቁመዋል። ከዚህ በኋላ ያለውን የህግ አካሄድ ጥሩ ሊሆን ይችላል ብለን ደግሞ ተስፋ እያደረግን ነው። ወደ አቃቢ ህግ ጋር ደግሞ ነገሮች ሲደርሱ ክሊር የመሆን ነገር ሊፈጠር ይችላል የሚል እምነትና ተስፋ ተይዞ ነው። ግን እስቲል እቃቸው ተመልሶ ወይም ደግሞ እንዲሰሩ በሚደረግበት አግባብ ወታደራዊ መፍትሄዎችን ተበጅቶላቸው እየሰሩ እነዚህ ሰዎች አስተዳዳሪ ስለሆኑ ቤተሰብ በዛ መልኩ ቢሆን የተሻለ ነገር ይሆናል ብለን እንገምታለን። ነጋዴዎቹ ብሔራዊ ባንክን መጠየቃቸውን ገልጸው ባንኩ ደግሞ ጉዳዩ እንደማይመለከተውና የወርቅ ንብረታቸውን በአደራ እንደተረከበ መናገሩን ጠቅሰዋል። በጉዳዩ ዙሪያ የሚያውቁት ነገር እንዳለ የተጠየቁት የማዕድን ሚኒስቴር የህዝብ ግንኙነት ኃላፊ ፌቨን ተሾመ በገበያ ላይ ስለነበረ ወርቅ እኛን አይመለከተንም ብለዋል። የፌዴራል ፖሊስ ህዝብ ግንኙነት ኃላፊ ጄላን አብዲ በበኩላቸው ጉዳዩ በህግ የተያዘ በመሆኑ አስተያየት ሊሰጡ እንደማይችሉ ገልጸዋል። ደረጀ ደስታን አመሰግናለሁ ለዘገባው። ክብራትና ክብራን አድማጮች፣ ተከታዩም እዚያው አዲስ አበባ ያቆየናል። የኢትዮ ቴሌኮም ባለፉት ስድስት ወራት በጸጥታ ምክንያት ሳቢያ የስልክ አገልግሎት ተቋርጦባቸው በነበሩ ሰማንያ የተለያዩ ወረዳዎችና ዋና ዋና ከተሞች አገልግሎት መልሶ ማስጀመሩን አስታወቀ። የተቋሙን የግማሽ ዓመት የአፈጻጸም ሪፖርት ያቀረቡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ ባለፉት ስድስት ወራት ተቋሙ የ8.1 ቢሊዮን ብር ትርፍ ማግኘቱንም አመልክተው ሆኖም በጸጥታ ችግር ሳቢያ ጉዳት የደረሰባቸውን የመሰረተ ልማቶች መጠገን ፈታኝ እንደነበር አውስተዋል። በዚህም ምክንያት ከ2700 በላይ የሞባይል ጣቢያዎች አገልግሎት እንዳቋረጡ መሆናቸውን በሪፖርታቸው ገልጠዋል። ገብረ ሚካኤል ገብረ መድን ተከታትሎታል። የኢትዮ ቴሌኮም ዋና ሥራ አስፈጻሚ ፍሬሕይወት ታምሩ የተቋሙን የግማሽ ዓመት አፈጻጸም ሲያቀርቡ በተለያዩ አካባቢዎች በግጭትና በሌሎች ምክንያቶች ጉዳት የደረሰባቸውን የቴሌኮም መሠረተ ልማቶች መጠገን አለመቻል ቀዳሚው ችግር እንደነበር ጠቅሷል። በዚህ ምክንያት ተቋሙ ካሉት ከ7700 በላይ የሞባይል ጣቢያዎች ውስጥ ከ2700 በላይ የሚሆኑት ሊጠገኑ ባለመቻላቸው አገልግሎት ማቋረጣቸውን አመልክቷል። በስድስት ወሩ ካጋጠሙን ዋና ዋና ተግዳሮች መካከል በመሠረተ ልማቶች ቤቶች ላይ የሚደርሱ ጉዳቶች፣ በአንዳንድ ቦታዎች ላይ ተዘዋውረን ጥገና ለማድረግ ማስፋፋያ ለማድረግ በተለያዩ በፀጥታ ችግሮች ምክንያት አለመቻላችን ዋና ከሚባሉ ችግሮቻችን መካከል ናቸው። ከዚህም ባሻገር በስትራቴጂው ለስድስት ወሩ እናሳካለን ብለን ማስፋፊያ እናደርጋለን ብለን ያስቀመጥናቸው አንዳንድ ፕሮጀክቶች ዲሌይ ያደርገዋል። ይህ የሆነበት አንደኛው ምክንያት የውጭ ምንዛሬ ወይም ኤልሲ በምንፈልገው ፍጥነትና መጠን አለማግኘት እሱም የራሱ ተግዳሮት ነበረ ማለት ነው። እንደዛም ሆኖ ተቋሙ በግማሽ ዓመቱ 413 የሞባይል ጣቢያዎችን በመጠገን አገልግሎት እንዲሰጡ ማስቻሉንና በዚህም ቀደም ሲል በግጭትና በጦርነት ምክንያት አገልግሎት ተቋርጦባቸው የነበሩ ሰማንያ ወረዳዎችና ዋና ከተሞች አገልግሎት እንዲያገኙ ማድረጉን ዋና ስራ አስፈጻሚዋ ጠቅሰዋል። እነዚህ ጥገና የተደረገላቸው ጣቢያዎችና መልሰው አገልግሎት ያገኙት ወረዳዎች አብዛኞቹ በሰሜንና በምዕራብ ሀገሪቱ ክፍል እንደሚገኙ የተቋሙ የቴክኖሎጂ ኃላፊ አቶ ታሪኩ ደምሴ ለአሜሪካ ድምጽ ገልጿል። ሰማኒያ ያልናቸው ወረዳዎች ግን ከኖርዚስ በተጨማሪ ሌሎችም ወስት አካባቢትም ተቋርጦ የነበረባቸውን እሱን ደምረን ነው ሰማኒያ ወረዳዎች ነው ማለት ትግራይ፣ አማራ፣ አፋር ያሉትን ዙሪያዎች ጀምሮ ሰማኒያ ወረዳዎችን በከተማ ደረጃም ሊባል ይችላል አገሎች እንዲጀምሩ አድርገናል ማለት ነው። ኢትዮ ቴሌኮም የትግራይ ክልልን ጨምሮ የስልክ አገልግሎት ባስጀመረባቸው አካባቢዎች ከአየር ሰዓት ከሲም ካርድና ከሞ ሞባይል ቀፎ ጋር ተያይዘው እያጋጠሙ ያሉትን ችግሮች ለመፍታት እየሰራ መሆኑንም ዋና ስራ አስፈጻሚዋ ፍሬህይወት ታምሩ ገልጸዋል። አየር ሰዓት በጣም ጥሩ ነገሩ በአብዛኛው አሁን እንደምትል ዲጂታል አድርገነዋል። ስለዚህ በቴሌ ብርም በሌሎችም አማካኝነት ደንበኞቻችን መግዛት የሚችሉበት ነው። ጸጥታ ችግር በነበረባቸውና ሪስቶር ያደረግንባቸው አካባቢዎች ሁሉ የአየር ሰዓት ከማግኘት አንጻር ዲጂታልም ከሚሰራው አካባቢ ለምሳሌ ከአዲስ አበባ ሚልክላቸው ካሉበት ሆኖ መግዛት የሚችሉበት ዲጂታል ሲስተም ስለተፈጠረ እሱ የደንበኞችን ማሳወቅ ማስገንዘብ እንጂ ብዙም እንትን አላደረገንም ማለት ነው። ወደ አገልግሎቱ ለመመለስ ሆኖም ግን ምንድነው የተፈጠረው ለሚለው መልስ ግን ረጅም ጊዜ ሳይጠቀሙበት የነበረ ኤክስፓየር ያደርጋል ማለት ነው። ይሄ ለደህንነት ብለን የምናስቀምጠው ነው። አንድ ቮቸር ካርድ ከተገዛ በኋላ ፎሬቨር ይሰራል ማለት አይደለም። ሲም ካርድም እንደዛው። አንደኛ ለአደጋ ስለሚጋለጥ ለፍራውድ፣ ላላስፈላጊ፣ ለወንጀል ስራዎችም ስለሚውል ሲምካርድ አክቲቬት አድርገናል፣ እናስቀምጥም ለረጅም ጊዜ ያልተሸጠውም ማለት ነው። እንደዚሁም ደግሞ የተሸጠውና የሚጠቀመው ደንበኛ ላይፍ ሳይክል አለው፣ ኤክስፓየር ያደርጋል ማለት ነው። ለረጅም ጊዜ ስላልተጠቀሙበት ኤክስፓየር አድርጎ ነው የነበረው። ስለዚህ ሪስቶር እንዳደረግን ደንበኞቻችንን ግን ለማሳወቅ ጥረት አድርገናል። ከዚህ ባሻገር ቀፎ አዎ፣ ትግራይ ብቻ ሳይሆን የተለያዩ የፀታ ችግር ያለባቸው አካባቢዎች በአማራ ክልልም፣ አፋርም፣ ኦሮሚያም የተለያዩ ቦታዎች ሁሉም ይፈልጋሉ አሁን ላይ ያስገባናቸውን በሁሉም ቦታዎች ላይ እያዳረስነን ያለ ነው ማለት ነው በትግራይ የስልክ አገልግሎት ሲጀመር በተወሰነ መልኩ የኢንተርኔት አገልግሎትም መጀመሩን አቶ ታሪኮ ደምሴ ጠቅሷል። አገልግሎቱን የተሟላ ለማድረግ ግን ቀሪ ስራዎች እንዳሉ ገልጸዋል። የመቀሌን ሰርቪስ ያስጀመርንበት ጊዜ አጠቃላይ የዳታ ሰርቪስ እንዲጀመር የስሪጂ አገልግሎት ስሪጂ የዳታ ሰርቪስ አገልግሎት መስጠት ይችላል። ስለዚህ ቀደም ሲል የነበረው ቱጂ ስሪጂ ነው የነበረው እና ዳታውም አብሮ እንዲጀምር የተደረገው ማለት ነው ግን ሙሉ ለሙሉ ያለውን ካፓሲቲ ለመጠቀም እንደሚታወቀው በርካታ ጊዜ የወሰደ ዳሜ ስለነበረ ሙሉ ሙሉ ሙሉ አቅሙ ላልተመለሰ የተሰራበት ሁኔታ አለ ማለት ነው። ከመጠባበቂያ መስመሮችን ከመጠገር አንጻር ለምሳሌ አሁን ቀደም ሲል ሁለት ሶስት አማራጮች መጠባበቂያ መስመሮች ነበሩ። አሁን ግን ሁሉንም ጠግነን ስላልጨረስን በዋና ዋና መስመሮች ብቻ ስናሰራ የነበረው ማለት ነው። ስለዚህ የካፓሲቲ የመጠባበቂያ መስመርም ቻሌንጅ ስለሚኖር የሙሉ የዳታ አቅሙ መጠቀም ላይቻል ይችላል። ግን እንደ አገልግሎት ግን የዳታ ሰርቪስን ማስጀምረናል ማለት ነው። ኢትዮ ቴሌኮም በሰሜን ቀጣና ከሰባት መቶ በላይ ሰራተኞች እንደነበሩት የተናገሩት ዋና ስራ አስፈጻሚ ፍሬህይወት ታምሩ በትግራይና በአጎራባች አካባቢዎች የስልክ አገልግሎት መጀመሩን ተከትሎ አምስት መቶ የሚሆኑ ሰራተኞች ዳግም ስራ ለመጀመር ማመልከታቸውን ጠቅሷል። በጦርነትና ግጭት ምክንያት በኢትዮ ቴሌኮም መሰረተ ልማት ላይ የደረሰው ጉዳትና ለጥገና የወጣው ወጪ ምን ያህል እንደሆነ ተጠይቀው ወደፊት ይገለጻል ብለዋል። ኢትዮ ቴሌኮም በስድስት ወራት ውስጥ 33.6 ቢሊዮን ብር ገቢ ማግኘቱንና የስልክና የኢንተርኔት ተጠቃሚዎች ብዛትም 70 ሚሊዮን መድረሱን ሪፖርቱ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ አመሰግናለሁ፣ ገብረ ሚካኤል። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የፕሮግራም ማሳሰቢያ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ፣ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀርብ በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የልዩ ፕሮግራም ማሳሰቢያ ነበር የተከታተላችሁት። አድማጮቻችን፣ አሁን ወደ ሁለተኛው አጋማሽ ከዘለቅን ቆየት ብለናል። ሳምንታዊው ባህልና ማህበረሰብ ነው ተከታዩ ባህልና ማህበረሰብ ለምሽቱ ወደ አባ ጅፋር ቤተመንግስት እድሳት መቋረጥ የተመለከተ ዝግጅት ነው የያዘው። ከመቶ አርባ ዓመታት በላይ ዕድሜ ያለው የጅማው አባጅፋር ቤተ መንግሥት እድሳት አሁንም መቋረጡ ተነግረዋል። ይለናል የጅማ ከተማ ባህልና ቱሪዝም ቢሮ ለ11ኛ ጊዜ ሲደረግለት የነበረው እድሳት እንዲቆም የተደረገው ዳግም ሰፊ ጥናት ተደርጎ የቤተ መንግስቱ ይዞታ ወደ ነበረበት እንዲመለስ መታሰቡን ገልጧል። ነዋሪዎችና አስጎብኚዎች ተጠንቷል የተባለውን ጥናት መልክም ቢሆን አሁንም ቤተ መንግስቱ ትኩረት እንደሚያስፈልገው ይናገራሉ። ይለናል ገልሞ ዳዊት ነው የተከታተለው። ከጅማ ከተማ ሰሜን ምስራቅ አቅጣጫ የሚገኘው ይህ ታላቁ የአባ ጅፋር ቤተ መንግስት የተገነባው በ1870 ነበረ። ዛሬ መቶ 145 ዓመት ዕድሜ ያለው ይህ ቤተ መንግስት ያኔ በ12 ሄክታር መሬት ላይ ከ120 በላይ ተጨማሪ ቤቶች ጋር ቢገነባም ዛሬ ይዞታው ከሁለት ሄክታር በታች ወርዶ ያሉት ቋሚ ቤቶች ብዛትም አራት ብቻ ሆነዋል። ዋናው የአባ ጅፋር ቤተ መንግስትም ተገቢ እድሳትና ጥበቃ ተነፍጎት በመቆየቱ አሁንም ሲደረግለት የነበረው እድሳት ተቋርጠዋል። ወጣት ክብሩ ተስፋዬ የአባ ጅፋር ቤተ መንግስት አስጎብኚ ነው። ሀሩም ሲያማ ኩመለማ ፍቁደለማ እስከ 2012 ለቤተ መንግስቱ ሲደረግ የነበረው እድሳት በጥናት የተደገፈ አልነበረም። ለምሳሌ በ1985 አካባቢ የተደረገለት እድሳት በኮምፖርሳቶና በባህር ዛፍ ነበር ጥገናው የተከናወነው። 1994 ለቤተ መንግስቱ አጥር ተሰርቶ ነበር። 2002 በኖራና በሲሚንቶ ጥገና ለማድረግ ተሞክሮም ነበር። በተጨማሪም በ2005 የተደረገው ጥገና በተለይ ለመስጂዱ የተደረገው እድሳት ባልበሰለ አፈር ስለተከናወነ መስጂዱ እንዲፈርስ ምክንያት ሆኗል። ከ2007 እስከ 2010 የኦሮሚያ ቤቶች ሥራ ኤጀንሲ ለቤተመንግስቱ መንግስቱ እድሳት ለማድረግ ሲል ቤተ መንግስቱ በጣም በመጥፎ አቋም ላይ ስላለ እንደገና ልገንባው ሲል ቅርስ ፈርሶ አይገነባም በሚል የእድሳቱ ስራ ያኔም አልተደረገም። ከዚያ የፌዴራል ቅርስ ጥበቃ ባለሥልጣን ከአሜሪካን ኤምባሲ ጋር በመተባበር እድሳት ቢጀምርም በኮቪድ-19 ምክንያት የዩናይትድ ስቴትስ ኤምባሲ የእድሳት ስራውን አቁሟል። የከተማ አስተዳደሩ ስራውን ለማስቀጠል ቢሞክርም አልተቻለም። 2014 ዓ ም ላይ ለአዲስ ተቋራጭ ሊሰጥ የነበረው እድሳትም የቤተ መንግስቱ የበፊት ይዞታ ተጠንቶ እንደገና መከናወን አለበት በሚል አሁን ጥናቱ ተጠናቆ ወደ ስራ ሊገባ ነው። ክብሩ እስከ 2012 ዓ ም የተደረጉት እድሳቶች ጥናት ላይ የተመሰረቱ ስላልሆኑ ቤተ መንግስቱን ከመጥቀም ይልቅ ጉዳታቸው ያመዝን ነበር ብሏል። ካሊድ አብዱራህማን የጅማ ዞን ነዋሪ ነው ዛሬ ነበር ለመጀመሪያ ጊዜ የአባ ጅፋር ቤተ መንግስትን የጎበኘው። አካታ መሰራን ትጅሩ አካካና ሴንኑት በእውነት ይህ ቤተ መንግስት በዚህ መልክ አለ ብለን አልገመትንም። በጣም እንዲህ ያረጁ ምሰሶዎችን በዚህ መልኩ አሉ ብለንም አላሰብንም። ስንጎበኘው በጣም የተሰባበሩ ቦታዎችን አይተናል። በዚህም ውስጣችን አዝኗል። ለሁለተኛ ጊዜ ወደዚህ ታሪካዊ ቦታ ከጓደኞቹ ጋር የመጣው አብዶ ክህድርም ለቤተ መንግስቱ ስደረገ ነበረው እንክብካቤ በቂ አይደለም። ይላል ከዚህ በፊት በተገቢ መልኩ ተይዟል ብዬ አላምንም። አሁን ግን እድሳቱ በታቀደለት መልኩ የሚከናወን ከሆነ ለመጪው ትውልድ ቅርስነቱ መቀጠል አለበት እላለሁ። አቶ እስማኤል ሱሌማን፣ የጅማ ከተማ ባህልና ቱሪዝም ቢሮ ኃላፊ፣ ከዚህ በፊት ለቤተ መንግስቱ የተደረጉ እድሳቶች ጥናት ቢጎላቸውም ቤተ መንግስቱን ከመውደቅ የታደጉ ነበሩ ካሉ በኋላ ቅርብ ጊዜ ለተቋራጮች ተሰጥቶ የነበረው የአባጅፋር ቤተ መንግስት እድሳት ተቋረጠው በቂ ጥናት ለማካሄድ እንደሆነ ለአሜሪካ ድምፅ ተናግረዋል። በባለሙያዎች እይታ የዚህ ቤተ መንግስት እድሳት ጥልቅ ጥናት እንደሚያስፈልገው በጥቃቅን እድሳትም ማቆየት እንደማይቻል ነው የተመለከተው። ስለዚህ ነው ከክልልና ከፌዴራል የተውጣጡ አጥኚዎች በጋራ አዲስ የጥገና ጥናት እንዲያከናውኑ የሆነው። ቤተ መንግስቱ ያረፈበት መሬት ስነ ምድር በአካባቢው የሚያልፈው የተሽከርካሪ ጎዳና፣ በዙሪያው የሚኖሩ ነዋሪዎችም በስንት ርቀት ላይ መሆን እንደሚገባቸው የሚያትት ጥናት ነው አሁን ተጠንቶ ያለቀው። ጥናቱን ተከትሎ የፌዴራሉ መንግስት የጥገና ስራውን የሚያከናውነው ይሆናል። በፌዴራሉ መንግስት ይከናወናል የተባለው ጥገናም ከአንድ እስከ ሁለት ወር በሚሆን ጊዜ ሊጀመር የሚችል መሆኑን የተናገሩት አቶ ይስማኤል በእድሳቱም የአባጅፋር ቤተ መንግስት ታሪካዊ ይዞታውን እንዳይለቅ ተገቢ ጥንቃቄ ይደረግለታለን ብለዋል። ቤተ መንግስቱን ያስገነቡት ንጉሥ አባ ጅፋር አባ ጎሞል አባ ቦቃ የያነዋ የጅማ አስተዳድርን ለአምሳ አምስት አመታት ያስተዳደሩ ሲሆኑ በአስራ ስምንት አምሳ ሁለት ተወልደው በአስራ ዘጠኝ ሀያ ስድስት ህይወታቸው እንዳለፈ የህይወት ታሪካቸው ያስረዳል። የአባጅፋር ቤተ መንግስት ግብዓቶችም ከቆርቆሮና መብረቅ መከላከያ ውጭ ለግንባታው የዋሉ ብረታ ብረቶችና እንጨቶች በዚሁ በጅማ አካባቢ የተዘጋጁ መሆናቸውንም የጅማ ባህልና ቱሪዝም ቢሮ ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከጅሬን አባጅፋር ቤተ መንግስት ጅማ። ገልሞ ዳዊትን ለቅንብሮ አመሰግናለሁ። ክብራትና ክብራን አድማጮቻችን ተከታዩም ሌላ የባህልና ማህበረሰብ ቅንብር ነው። ምስም ብቻውን የተካሄደ አንድ ዓመታዊ ክብረ በዓል ይመለከታል። የትግራይ ኦርቶዶክስ ክርስትና አማኞች ገናን አክብረው ውለዋል። በደቡብ አፍሪካ ፕሪቶሪያ የተደረሰውን የተኩስ አቁም ስምምነት ተከትሎ በኢትዮጵያ ፌዴራል መንግስትና በትግራይ ኃይሎች መካከል ለሁለት ዓመታት የዘለቀው አሰቃቂ ጦርነት ካስቆመ ሁለት ወራት ተቆጥሯል። ባለፈው ቅዳሜ በኦርቶዶክስ ክርስቲያን አማኞች ዘንድ የተከበረው ይህ የገና በዓል የአሶሺየትድ ፕሬስ በዚህ ዙሪያ ተከታትሎ ያጠናቀረው ዘገባ ነው። ስመኝሽ የቆየ እንደሚከተለው ታቀርበዋለች። የገና በዓል በህዝብ ብዛት ለየት ያለ ነው። እኔ ለገን የገና በዓልን መታደም ከጀመርኩ ከአርባ ዓመት እያለፈኝ ነው። እንግዲህ በእኔ አቅም ማለት ነው ያው ተማሪ ሁኜ እዚሁ ተወልጄ አገልጋይ ነኝ። አገልግሎት ጀምሬ እዚህ እስካለሁበት ደረጃ እስከምደርስ የዘንድሮ ህዝብ ቁጥሩ ከማንኛውም በላይ የጨመረ ነው። ራሱ አምና አልመጣ ብዬ ነበር፣ ግን ምክንያቱም በግርግር ስለነበረበት ቦታው በዛ ምክንያት አልመጣሁም። ዘንድሮ ግን ሰላም ስለሆነ መጥቻለሁ ማለት ነው። እግዚአብሔር ነጻነት ሰጥቶን በሰላም እንዲያኖረን ነው ጸሎቴ። ለውስጤም፣ ለራሴም፣ ለሀገሬም፣ ለሁላችንም እሱ ነው የምጸልየውና መመኘው። የኢትዮጵያ ኦርቶዶክስ ክርስትና እምነት ማዕከል እንደሆነ በሚነገርለት የትግራይ ክልል በመንግስት ኃይሎችና በህወሀት ታጣቂዎች መካከል በተካሄደው ጦርነት ምክንያት በርካታ ሃይማኖታዊ በዓላትን ማክበር አልተቻለም ነበር። አሁን ግን በጉጉት ሲጠበቅ የቆየው የሰላም ስምምነት በትግራይና በፌዴራል መንግስት ኃይሎች መካከል ከተፈረመ ወዲህ ህይወት ቀስ በቀስ ወደ መደበኛ ሂደቱ እየተመለሰ ነው። ዓርብ ዕለት በዋለው የኦርቶዶክስ ክርስቲያኖች የገና በዓል ዋዜማ ገበያዎችና ሱቆች ተከፍተው በርካቶችም በመቀሌ ከተማ እቃዎችን ለመገዛዛት ሲዘዋወሩ ተስተውለዋል። በዚህ የመቀሌ የገበያ ስፍራ በመገበያየት ላይ የነበረችው የ18 ዓመቷ ሜሮን ገብሩ የሰላም ስምምነቱ በዓሉን በድምቀት እንድናከብር አድርጎናል ስትል ደስታዋን ትገልጻለች። በአንድ በኩል በዓሉ በጣም አስደሳች ነው። ነገር ግን በሌላ በኩል ሁሉም ነገር እጅግ ውድ ሆኗል። ነገሮች ጥሩ ይሆናሉ ብዬ ተስፋ አደርጋለሁ፣ ምክንያቱም ወደፊት ገንዘብ እናገኛለን። የስራውን ሁኔታ እየተሻሻለ ነው። መቀሌ በሚገኘው ዳግማዊት አክሱም ጽዮን ጌተሰማኒ አዲ ሀውሲ ማርያም የኦርቶዶክስ ቤተ ክርስቲያን ምዕመናን በአካባቢው አቆጣጠር እስከ ጠዋት ሶስት ሰዓት ድረስ ከስምንት ሰዓታት በላይ የዘለቀ የቅዳሴ ስነ ስርዓት አካሂደዋል። ጦርነቱ እንዲያበቃ ይጸሉ የነበሩ ካህናት አሁን ደግሞ ሰላሙ ዘላቂ እንዲሆን ይጸልያሉ። የቤተ ክርስቲያኑ ቄስና አስተዳዳሪ አባተ ስላሴ ማርቆስ በቅዳሴ ላይ እግዚአብሔርን አመስግነው በቤተ ክርስቲያኑ ዙሪያ የተሰበሰቡትን ምዕመናን መርተዋል። ህዝብና ህዝብ ትግራይ ጠቅላላ ጠቅላላ ከም ቤተ ክርስቲያን ምስሩ መሰረትና ሰላም ሰላም የህዝባችን የትግራይ ሰዎች የቤተ ክርስቲያናችን መሰረት ነው። ስለዚህ ሰላም መገኘቱ በጭምጭምታ ደረጃ ከተሰማ ጊዜ ጀምሮ ያለን ደስታ ወደር የለውም። የአራት ልጆች አባት የሆኑት አቶ ክንፈ ካህሳይ ገብረ መድን ደግሞ መቀሌ ውስጥ በንግድ ስራ የሚተዳደሩ ሲሆን የገናን ዋዜማ በቤተክርስቲያን ክርስቲያን ቅዳሴ በመካፈል ያሳለፉት። ለጥቂት ሰዓታት ከተኙ በኋላ ደግሞ ቅዳሜ ዕለት በዓሉን ከቤተሰቦቻቸውና ከቄስ ማርቆስ ጋር አክብረዋል። ናይ ለምዘበን በዓል ፍልይ ዘብሎ ትግራዋይ ይሄ በዓል ልዩ ነው። ምክንያቱም የትግራይ ህዝብ ዙሪያውን ተከቦ በጨለማና በረሃብ ውስጥ ቆይተዋል። ያለፈውን ዓመት በአውሮፕላንና በከባድ መሳሪያዎች ስንደበደብ ነው ያሳለፍ ነው። በዚህ ምክንያት ምንም የበዓል ስሜት አልነበረንም። አቶ ክንፋ ክለው የዘንድሮ የገና በዓል ግን ለትግራይ ህዝብ ልዩ እንደነበር ገልጸው ሰላሙን አድንቀዋል። አመሰግናለሁ፣ ስመኝሽ። ክቡራትና ክቡራን አድማጮች ስርጭታችንን ከማጠናቀቃችን በፊት ስርጭቶቻችንን በተለያየ መንገድ እንዴት መከታተል እንደምችሉ የምናስታውስበትን እናሰማችሁ።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 በኢንስታግራም ዩቲዩብ፣ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202551305 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደር ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ክብራትና ክብራን አድማጭ ተመልካቾቻችን ለሐሙስ ምሽት ያዘጋጀ ነውንም እዚህ ላይ ማብቃታችን ነው። ነገ አርብ ሰዓት ላይ መልሰን እንገናኝ። ያስተናገድኳቸው አሉላ ከበደ ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም ደህና